ወደ ኢትዮጵያ የሚሰደዱ ደቡብ ሱዳናውያን ቁጥር በከፍተኛ ሁኔታ ማሻቀቡን ተከትሎ የተከፈተው አዲስ መጠለያ ጣቢያ በጋምቤላ ክልል ውስጥ ኞንጓየል በተባለ አካባቢ የሚገኝ ነው። መጠለያ ጣቢያው የተከፈተው በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር እና በመንግስታዊ የስደተኞችና ስደት ተመላሾች ጉዳዮች አስተዳደር አማካኝነት ነው። አዲሱ መጠለያ ጣቢያ አስቀድሞ ከተከፈተውና ሰባ ሺ ደቡብ ሱዳናውያን ከተጠለሉበት ቴርኬዲ ጣቢያ በቅርብ ርቀት ያለ ነው። ሰባተኛ የደቡብ ሱዳን ስደተኞች መጠለያ የሆነው የኝንጎል ጣቢያ ሰባ ሺህ ስደተኞች የመያዝ አቅም እንዳለው የተመድ የስደተኞች ጉዳይ ኮሚሽን ቃል አቃባይ አቶ ክሱት ገብረ እግዚአብሔር ልዶቼ በላይ ተናግረዋል። ቀደም ሲል ስለተመሰረቱት ጣቢያዎችና ተጨማሪ ለምን መክፈት እንዳስፈለገ እንዲህ ያስረዳሉ። አንደኛው ትንሽ ወጣም ያለ ነው። በጋምቤላ ክልል ሆኖ ለደቡብ ክልል ነው የሚቀርበው በዚህ ላይም የኤትኒክ ልዩነቶች ስላሉ የተወሰኑ ስደተኞች ናቸው እዛ ጋ ያሉት ብዙም እዛ መጨመር አልፈለግንም ሌሎች ግን ሞልተዋል ብዙዎቹ ወደኛ የሚመጡ እንደምታውቀው የኖወር ኤትኒሲቲ ያላቸው ናቸው እና እዛ ኖወር ዞን አካባቢ የመሰረት ናቸው ካምፖች ብዙዎቹ ሞሉ ከመንግስት ጋር አብረን ነው የምንሰራው እና አብረን የክልሉ መንግስትም የኢትዮጵያ ፌዴራል መንግስት የስደተኞች ጉዳይ ኮሚሽንም ሆነን አመቺ የሆነ ቦታ አብረን ፈለግን እና ቦታው ከደፍርንጅ ማስታወቂያ ቁጥጥር ኦክቶብር 20 ጀምሮ ተከፈተ። ስለዚህ እዛ ተከፍተው ከዛ ወዲህ ስደተኞችን ወደዛ እያመስገባና ያለ ነው። አዲሱ ጣቢያ በተከፈተ አንድ ወር በማይሞላ ጊዜ ውስጥ ዘጠኝ ሺህ የሚደርሱ ስደተኞቹን መቀበሉን አቶ ክሱት ይገልጻሉ። በዚሁ አካሄድ ከቀጠለ ይህም የማይሞላበት ምክንያት አይኖርም ሲሉ የጉዳዩን አሳሳቢነት ይጠቁማሉ። በደቡብ ሱዳን ተቀናቃኝ ወገኖች መካከል ሰላምን ለማስፈን የሚደረገው ጥረት ተስፋ አስቆራጭ በሆነበት በዚህ ወቅት ደቡብ ሱዳናውያን ጨርቄን ማቄን ሳይሉ ኢትዮጵያን ጨምሮ ወደ አጎራባች ሀገር እየጎረፉ ነው። በአሁኑ ወቅት በመቶዎች የሚቆጠሩ ደቡብ ሱዳናውያን በየቀኑ ወደ ኢትዮጵያ እየተሻገሩ እንደሆነ አቶ ክሱት ይናገራሉ። በነበረን አቆጣጠር ከሰፕቴምበር መጀመሪያ ሳምንት ጀምሮ ነው የቁጥሩ ማሻቀብ የጀመረው እና በቀን እስከ ሁለት ሺህ የሚደርሱበት ወቅትም ነበረ። አሁን አማካዩ ወደ አምስት መቶ አካባቢ ደርሷል በቀን። ከአዲስ መጤ የስደተኞች መካከል 64 በመቶ ያህል ሕፃናት መሆናቸውን መረጃዎች ያሳያሉ። ከሕፃናት ስደተኞች መካከል ግማሽ ያሉ ብቻቸውን ድንበር ያቋረጡ አሊያም በሽሽት ላይ ከቤተሰባቸው የተለያዩ ናቸው። በኢትዮጵያ 800,000 የሚጠጉ ስደተኞችና ጥገኝነት ፈላጊዎች እንዳሉ የተመድ የስደተኞች ኮሚሽን መረጃ ያመለክታል። ከእነዚህ ውስጥ 40 በመቶ ደቡብ ሱዳናውያን ናቸው። በሁለተኛነት የሚከተሉት ሶማሊያውያን ስደተኞች ሲሆኑ 20 በመቶ የስደተኞችን ቁጥር በመሸፈን ኤርትራውያን በሶስተኛነት ተቀምጠዋል። በኢትዮጵያ ስደተኞች የተጠለሉባቸው 25 ጣቢያዎች ይገኛሉ።